ፋሲል በዚህ ውይይት ላይ የተነሱት ዋና ዋና ጉዳዮች ምን ነበሩ? እስኪ ባጭሩ ንገረን። ትላንት አምነስቲ ኢንተርናሽናል ከኢትዮጵያ ስደተኞች ጋር አብሮ በመሆን በኢትዮጵያ የመንግስት ለውጥ ከተደረገ በኋላ ባለፉት ሀያ አምስት ዓመታት የነበረውን የሰብአዊ መብት ጥሰት በተመለከተ ዘክሯል እና በዚህ ፕሮግራሙ ላይ በተለይ ዋና ዋናዎቹን የሰብአዊ መብት ጥሰት ያላቸውን ዘርዝሮ መግለጫ አውጥቷል እና በዚህ መግለጫው በተለይ የኢትዮጵያ መንግስት ህጎችን በመጠቀም የሰብአዊ መብት አፈና እንደሚያደርግ እና ከእነዚህም ህጎች ውስጥ በዋናነት የበጎ አድራጎትና ማህበራት ህግ፣ እንደዚሁ የጸረ ሽብር ህጎች በተለይ የሰብአዊ መብት ድርጅቶችን፣ የተቃዋሚ ፓርቲዎችን አመራሮችን፣ የሰብአዊ መብት ተሟጋቾችን እና ጋዜጠኞችን ለማፈን እየተጠቀሙበት እንደሆነ የጸረ ሽብር ህጉ በተለይ መገናኛ ብዙኃንን ለማፈን ጥቅም ላይ እንደዋል እና በርካታ ድርጅቶች ያለ አግባብ ሽብርነት እንደተመደቡ ጠቅሰዋል እና በተለይ ከአስራ ዘጠኝ ሰማንያ አራት ጀምሮ የኢትዮጵያ ህዝብ አቤታዊ ዲሞክራሲያዊ ግንባር ስልጣን ከያዘ በኋላ በኢትዮጵያውያን ላይ እየተፈጸመ ያለውን የሰብአዊ መብት ጥሰት በተመለከተ በዝርዝር ገልጸዋል። በወቅቱ ከጋምቤላ፣ ከኦሮሚያ ክልል እንደዚሁም ከ ኦጋዴን የተወከሉ ሰዎች ምስክርነታቸውን ሰጥተዋል። ባለፉት ሀያ አምስት አመታት በኢትዮጵያ መንግስት ለውጥ ከተደረገ በኋላ ያለው የሰብአዊ መብት ጥሰት እየጨመረ መጥተዋል እንጂ ምንም ያመጣው ለውጥ የለም የሚል ሀሳብ ነው የሰነዘሩት። ፋሲል፣ በዚህ ውይይት ላይ በመፍትሄነት የቀረቡ ሀሳቦች ምንድን ናቸው? አምነስቲ ኢንተርናሽናል ኢትዮጵያ ሕዝባዊ አብዮታዊ ዴሞክራሲያዊ ግንባር ሀያ አምስተኛ ዓመት በዓሉን ምክንያት በማድረግ እንደ ድል ለማስተካከል ነገሮችን ሊጠቀም ይገባል ብሎ የዘረዘራቸው አራት ነጥቦች አሉ። ከእነዚህ ውስጥ የህሊና እስረኞች ያለምንም ቅድመ ሁኔታ እንዲፈቱ ነፃና ገለልተኛ ፍርድ ቤት እንዲቋቋም ባለፉት ሀያ አምስት አመታት የደረሰውን የሰብአዊ መብት ጥሰት በተመለከተ የሚመረምር ነጻ አካል እንዲኖር እና አፋኝ የተሰኙ ህጎች በተለይ የበጎ አድራጎትና ማህበራት ህጉ እንደዚሁም የፀረ ሽብር ህጉ እንዲሻሻል ወይም እንዲሰረዝ አምነስቲ ኢንተርናሽናል ጠይቋል ፋሲል ግርማ ከናይሮቢ አመሰግናለሁ